የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 14 2014 ዓ.ም ዝግጅታችን ጀመረ። ምዕራብ ወለጋ ግንቢ ውስጥ የተገደሉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎች ገለጹ። አስፋልት ነው አስፋልት ነው፣ ግራና ቀኝ የሞቱ ሰዎች ያው ቤቱ ሰዎቹ ሞተው ሰው አልባ ሆኗል። ቤቱ አንድ ቤተሰብ ሁሉም ትጭ ብሎ ቤቱ ባዶ ትጭ ይሆናል፣ ምንም ቤተሰብ አልባ ማለት ነው። በትላንትናው ምሽት ሮይተርስ የዜና ወኪልን ጠቅሰን የሟቾች ቁጥር ሁለት መቶ እንደሚበልጥ ዘግበን ነበር። ነዋሪዎቹ ቁጥሩን ከዚህ በእጅጉ ከፍ ያደርጉታል። ዝርዝር ዘገባውን በአብይ ርዕስ ይዘንላችሁ እንመለሳለን። ሌሎች በርከት ያሉ ቅንብሮችንም ይዘናል። ትላንት የዓለም የስደተኞች ቀን እንደመሆኑ ከስደተኞች ጋር የተያያዙ ዘገባዎችን ስናስደምጣችሁ ቆይተናል። በዛሬው ምሽት ደግሞ የአገር ውስጥ ተፈናቃዮችን ጉዳይ በሁለተኛው አጋማሽ ሰፋ ባለ መሰናዶ ይዘናል። ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የዌብና የማህበራዊ ገጽ ፕሮዲሰራችን አበባየው ገበያው ናት። ግርማ ደገፋው በምስልና ድምፅ ቅንብር አብሮናለ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። እናንተ ማብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎች እንለፍ። ጤና ስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የአፍሪካ ቀንድ አገሮች ሰላም እንዲያገኙና የውጭ ጣልቃ ገቦች ከቀጠናው ላይ እጃቸውን እንዲያነሱ ለሚደረግ ጥረት ቻይና የመርዳት ፍላጎት አላት ሲሉ የአገሪቱ የአፍሪካ ቀንድ ልዩ መልእክተኛ ሾዋቢን አስታወቁ። ልዩ መልእክተኛው ይህን የተናገሩት አዲስ አበባ ላይ ለመጀመሪያ ጊዜ በተካሄደው የቻይናና የአፍሪካ ቀንድ የአስተዳደር ልማት ጉባኤ ላይ ነው። ሀሊማ አቱማኒ የላከችውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል። ትናንት ሰኞ አዲስ አበባ ላይ ከስድስት የአፍሪካ ቀንድ አገሮች ጋር ስብሰባ ያካሄዱት በቀጠናው የቻይና ልዩ ልዑክ ሽወ ቢን በአካባቢው ትርምስና መከፋፈል እየጨመረ መጥተዋል ብለዋል። የቀዝቃዛው ዓለም ጦርነት አስተሳሰብና የኃይል ፖለቲካ አካሄድ በአካባቢው ላይ እንደገና እየታየ ነው ያሉት ቢን፣ ሰላምና ልማት ግን ጋሬጣ ገጥሟቸዋል ብለዋል። ቻይና ለረጅም ጊዜ ከአፍሪካ ጋር የንግድ ሽርክና ቢኖራትም በአህጉሪቱ የፖለቲካ ጉዳይ ላይ ስትገባ ይህ የመጀመሪያ ጊዜዋ ሲሆን የፖሊሲ ለውጥ ማድረጓን አመላካች ነው። ቻይና በአፍሪካ ቀንድ ሰላምና ልማት ላይ ያላት አተያይ በቀጠናው ባለው እውነታና ባለፉት ተሞክሮዎች ላይ ያተኮረ እንደሆነ ተናግረው፣ ዓላማቸውም ሀገራት ካለባቸው የውጭ ተጽዕኖ እንዲላቀቁ መርዳት መሆኑን ገልጸዋል። በቀጠናው ያሉ ሀገራት የጋራ ሁሉን አቀፍ ዘላቂና በመተባበር ላይ የተመሰረተ ደህንነት እንዲኖራቸው ቻይና መርዳቷን ትቀጥላለች። በቀጠናው ሰላምና ደህንነት እንዲጠበቅ እንዲሁም በአፍሪካ ቀንድ የጥይት ድምፅ እንዳይሰማ ቻይና ማገዟን ትቀጥላለች። የጠቅላይ ሚኒስትር አብይ አህመድ የጸጥታ አማካሪ የሆኑት አምባሳደር ሬድዋን ሁሴን በበኩላቸው በአፍሪካ ቀንድ ያሉ ሀገራት ድህነት፣ ድርቅ፣ ሕገወጥ ፍልሰትና ስደተኞች፣ ሽብርተኝነት፣ የአየር ለውጥ፣ የሀገር ውስጥ ፍልሰትና ጦርነት የሚፈጥሩትን ፈተናዎች ለማለፍ የአፍሪካ ቀንድ ሀገራት ልዩ መላ መዘየድ አለባቸው ብለዋል። ሰላምና ደህንነት ያላቸው ግንኙነት በጣም ግልጽ ጉዳይ በመሆኑ እዚህ ለማስረዳት አልሻም። ቀጠናውን ግጭትና ጦርነት ከሚያስከትለው ዳፋ ነፃ ማድረግና ሰላምና ደህንነትን ማረጋገጥ የሁሉም ወገኖች ቀዳሚ ጉዳይ መሆን አለበት። የቀጠናው ህዝብ በቂ ስቃይ አይቷል። በመሆኑም ያሉንን ችግሮችና ልዩነቶች ለመፍታት ስልጡንና የበሰለ መንገድ መከተል ይጠበቅብናል። በአፍሪካ ቀንድ ያሉ ሀገሮች በትብብር መንፈስ ራሳቸውን ለማጠናከር እንዲሁም ልዩነታቸውን በውይይትና ምክክር ለመፍታት ፖለቲካዊ ብልሃቱና መላው እንዳላቸው ቻይና እንደምትተማመን በአጽንኦት አስታውቃለች። ደቡብ ኮሪያ በአገር ውስጥ የተሰራ የጠፈር መንኮራኩር ተጠቅማ ሳተላይት ወደ ምህዋር ለማምጠቅ ያደረገችው ሁለተኛ ሙከራ መሳካቱን የአገሪቱ ባለስልጣናት ዛሬ አስታወቁ። ይህም ደቡብ ኮሪያ በጠፈር እንቅስቃሴው ራሷን የቻለች አገር ለመሆን ላላት ከፍ ያለ እቅድ ቁልፍ እርምጃ ተደርጎ ታይተዋል። የጠፈር ሚኒስትሩ ልጆንግሆ ኑሩ የተሰኘችው ባለሶስት እርከን መንኮራኩር በደቡብ ምዕራብ ጎሄንግ ጠረፍ አካባቢ ካለች ትንሽ ደሴት ከሚገኝ የጠፈር ማዕከል ከተመጠቀች በኋላ በርካታ ሳተላይቶችን መወንጭፏን አረጋግጠዋል። የአሁኑ የስኬት ዜና የተሰማው የኑሩ የመጀመሪያ ሙከራ ከአሁን ቀደም የመንኮራኩሯ ሶስተኛ ደረጃ የሚባለው ክፍል ላይ ሳተላይት ወደ ምህዋር ማስወንጨፍ ተስኖት ከተሰናከለበት ድንገት ስምንት ወራት በኋላ ነው። ከዛሬው የተሳካ ሙከራዋ በኋላ ደቡብ ኮሪያ መንኮራኩር ወደ ህዋ በማምጠቅ አስረኛዋ ሀገር ሆናለች። መንኮራኩር ወደ ህዋ የማስወንጨፍ ወይም የማምጠቅ ችሎታ አናልም፣ የመንኮራኩር ማምጠቂያ መሳሪያዎችና የቦለስቲክ ሚሳይሎች በርካታ የሚጋሯቸው ገጽታዎች ስላሏቸው የጦር መሳሪያ ለመስራትም ያግዛል። የፕሬዚዳንት ጆ ባይደን አስተዳደር በዛሬ ዕለት እንዳስታወቀው የዩናይት ስቴትስን ጦር ሰራዊት የጸረ ሰው ፈንጂዎችን ከመጠቀም የሚያግድ አዲስ ፖሊሲ ወጥቷል። ይህም የዩናይት ስቴትስ ፖሊሲ ገዳይ ፈንጂዎችን ከሚከለክለው ዓለም አቀፍ ስምምነት ጋር የተጣጣመ ያደርገዋል። ይህም ማስታወቂያ በቀድሞ ፕሬዚዳንት ዶናልድ ትራምፕ ተሰጥቶ የነበረውን ፈቃጅ አቋም የቀለበሰ ሲሆን ከአንድ ዓመት በላይ በዚያ አቋም ላይ የተካሄደውም ግምገማ ማብቂያ ሆነዋል። ጸረ ሰው ፈንጂዎች ከምድር በታች ከተቀበሩበት አሊያም ተበታትነው ከወዳደቁበት በመፈንዳት ጥቅም ላይ የዋሉበት ጦርነት ካበቃ ረጅም ጊዜም በኋላ በሰላማዊ ሰዎች ላይ ገዳይ አደጋዎችን ሊያስከትሉ ይችላሉ። በአዲሱ ፖሊሲ ዩናይትድ ስቴትስ ደቡብ ኮሪያን ከሰሜን ኮሪያ ወረራ ለመከላከል ከምታደርገው ጥረት ውጪ እነኚህ ፈንጂዎች ጥቅም ላይ እንዳይውሉ ትገድባለች። የእንግሊዝ ባቡር ትራንስፖርት ሠራተኞች ዛሬ የሥራ ማቆም አድማ አደረጉ። የብሪታንያ ባቡር ትራንስፖርት አገልግሎት ሠራተኞች በአስርት ዓመታት ውስጥ ያልታየ ነው የተባለ ግዙፍ የሥራ ማቆም አድማ ዛሬ ጀምረዋል። የድርጅቱ ሥራ አመራርና የባቡር የባህርና የመንገድ ትራንስፖርት ሠራተኞች ማኅበር በሠራተኞች ደሞዝ ክፍያ መጠንና ከሥራ ዋስትና ጋር በተያያዙ ጉዳዮች ዙሪያ የተፈጠረውን አለመግባባት ለመፍታትና የሥራ ማቆም አድማውን ለማስቀረት በታን ለመጥረት ትላንት ሰኞ ያደረጉት የመጨረሻ ደቂቃ ውይይት ሳይሰምር ቀርቷል። እንደ ሠራተኛ ማኅበራት መሪዎቹ ገለጣም የሠራተኞች ደሞዝ ከተፈጠረው የዋጋ ግሽበት ጋር ሊሄድ አልቻለም። የብሪታንያዊ የትራንስፖርት ሚኒስትር ግራንት ሻፕስ ጉዳዩን አስመልክቶ በሰጡት አስተያየት አድማው መጠነ ሰፊ ማስተጓጎል ይፈጥራል ሲሉ ስጋታቸውን ገልጠዋል ይህ በእንዲህ እንዳለ ከአርባ ሺህ በላይ አባላት ያሉት አንድ ሌላ የሰራተኛ ማህበር የፊታችን ሐሙስና ቅዳሜ ተመሳሳይ የሥራ ማቆም አድማ ለማድረግ ማቀዱ ታውቋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያዊው ጋዜጠኛ ለጨረታ ያቀረበው የኖቤል ሽልማት ሜዳይ 103.5 ሚሊዮን ዶላር ተሸጠ። ከሩሲያ የመጨረሻዎቹ ነጻ ጋዜጦች የአንዱ ዋና አዘጋጅ የነበረው ድሜትሪ ሙራቶቭ እንደ አውሮፓውያን የዘመን አቆጣጠር በ 2021 ዓ ም የተቀበለው የኖቤል የሰላም ሽልማት አካል የሆነው ሜዳይ በጦርነቱ ሳቢያ ከቀያቸው የተፈናቀሉትን የዩክሬን ህጻናት ለመርዳት በያዘው እቅድ መሠረት ጨረታ ላይ ከዋለው በኋላ ነው። ዋና መቀመጫውን በዋሽንግተን ያደረገ አንድ ታዋቂ የፖሊሲ ጥናት ተቋም እንዳለው ቻይና ታይዋንን ከወረረች በሚል የተሳሳተ ስሌት ዩናይትድ ስቴትስ ሊቀሰቀስ ለሚችል ግጭት እየተዘጋጀች መሆኗን ተናግረዋል። የአሜሪካ ኢንተርፕራይዝ ኢንስቲትዩት የተባለው ይህ የጥናት ተቋም ለታይዋን ምከታማ ብጀት በሚል ርዕስ ለንባብ አበቃው አዲስ መጽሐፍ ዋሽንግተን ቻይና በታይዋን ላይ ወረራ የፈጸመች እንደው ሊቀሰቀስ የሚችለውን ጦርነት አጭርና በዚያው ተገድቦ የሚካሄድ አድርጎ የማየት የተሳሳተ ትንበያ ነው የያዘችው ሲል ይከራከራል። የተቋሙ አጥኚዎች እንደሚሉት ግን የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታጎን እቅድ ረዥም ጊዜ ሊዘልቅ በሚችል ግጭት ዙሪያ የሚያተኩር መሆን አለበት። የአሜሪካ ኢንተርፕራይዝ ኢንስቲትዩት ከፍተኛ ጥናት ባለሙያዎች ሃል ብራንስ እና ማይክል ቤክሊ እንደተናገሩት ሊደርሱ ከሚችሉትና እንደ አሳሳቢ ከሚታዩ ሁኔታዎች በአንዱ ቤጂንግ የታይዋን መከላከያ በሚሳኤል መደብደብ ብቻ ሳይሆን በምዕራብ ፓስፊክ ከሚገኙ ጥቂት ነገር ግን ግዙፍ የሆኑ ጦር ሰፈሮች የዩናይት ስቴትስ የባህርና የአየር ኃይሎችም ኢላማ ሊሆኑ ይችላሉ። በመጨረሻም የፓናማው ፕሬዚዳንት ላውረንቲኖ ኮሪንቲዞ ያልተለመደ አይነት የደም በሽታ እንዳለባቸው ትላንት ሰኞ አስታወቁ። የ69ዓመቱ ኮርት ይዘው በሰጡት መግለጫ የአሳሳቢነት ደረጃው መካከለኛ የሚባል ማይሎዲስ ፕላስቲክ ሲንድረም እንዳለባቸው የታወቀው ባለፈው የግንቦት ወር መደበኛ የጤና ምርመራ ባደረጉበት ወቅት የሆሞግሎቢን እና የነጭ ደም ሴሎቻቸው ቁጥራ መቀነስ ባሳየበት ወቅት ነው። ማይሎዲስ ፕላስቲክ ሲንድረም በአጥንት መቅኒ ውስጥ ደም የሚፈጥሩ ህዋሳት ላይ ተጽዕኖ ያሳድራል። የአሜሪካ የካንሰር ማህበር ማይሎዲስ ፕላስቲክን ከካንሰር ህመሞች አንዱ አድርጎ ይወስደዋል። በሌላ በኩል በዘገባው እንደተጠቆመው ኮርቲዞ እንደ አውሮፓውያን የዘመን አቆጣጠር ሐምሌ አንድ ቀን ለአገራቸው ብሔራዊ ምክር ቤት ዓመታዊ ንግግራቸውን ካሰሙ በኋላ ተጨማሪ የልዩ ባለሙያ እገዛ ለማግኘት ወደ ሂውስተን ቴክሳስ ያቀናሉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። አድማጮች የዝግጅታችን የሚተላለፍላችሁ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ ነው። ዛሬ ማክሰኞ ሰኔ 14 2014 ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝ ነው ቅዳሜ ያበየረ ዘገባችን እንውሰዳችሁ። ባለፈው ቅዳሜ በምዕራብ ወለጋ ጊምቢ ወረዳ ቶሌ በመቀበሌ በታጣቂዎች በተፈጸመ ጥቃት የሞቱ ሰዎች ቁጥር በመጨመር ላይ መሆኑን ከጥቃቱ የተረፉ የአካባቢው ነዋሪዎች ተናግረዋል። የተለያዩ የተቃዋሚ የፖለቲካ ፓርቲዎች ደግሞ ጥቃቱን በማውገዝ ባወጧቸው መግለጫዎች መንግስት የማያዳግም እርምጃ እንዲወስድ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ በተካሄደው ስድስት ቢሊዮን ችግኝ የመትከል ዘመቻ የማስጀመሪያ ስነ ስርዓት ላይ ባደረጉት ንግግር ስለ ጉዳዩ አንስተው ተናግረዋል። መከላከያ ሰራዊት ከትላንት ጀምሮ እርምጃ እየወሰደ ነው ሲሉም ጥቆማ ሰጥተዋል። ኬኔዲ አባተ ዝርዝሩን ያሰማናል። በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ ባለፈው ቅዳሜ ሰኔ 11 2014 ዓ ም በተፈጸመው ጥቃት የሞቱ ሰዎች ቁጥር እያሻቀበ መሆኑን የአካባቢው ነዋሪዎች ገልጸዋል። ከጥቃቱ ያመለጡ አንድ ግለሰብ ለአሜሪካ ድምፅ በስልክ በሰጡት አስተያየት በጥቃቱ የተገደሉ ሰዎችን እያፈላለጉ የመቅበሩ ተግባር ዛሬም መቀጠሉን ተናግረዋል። አስተያየት ሰጪው የሟቾቹ ቁጥር በመጨመር ላይ መሆኑንም ነው የገለጹት። ዛሬ ትምን ከብራ ፍቀን ይመጣል። አምስት መቶ ሰማንያ ሁለት እንግዲህ አጠራጣሪ ማለ ይቀራል። እንግዲህ ገና እየተጣራ ይሆናል። አሁን ትክክለኛ ዳታ አምስት ሰማንያ ሁለት ነው። እኔ መረጃ ው የተቀበሩት ነኮ ምነግሪሽ እና የተገኙትም ማለት ነው። ከቤት እያወጡ ከቆርቆሮ ቤት እያወጡ አስራ ሁለት ሰዎች ከነሯቸው እሳት አስበልተዋቸዋል። ሳር ቤት አስገብተው እንደገና ሁለት ሁለት ነፍሰ ጡሮች ደግሞ በሳንጃ ተሰንዝረው ተቀደዋል። እዛው መሀል ከተማ ላይ ቶሌ ከተማዋ ላይ የሚኖሩ አማራዎች እኮ እነሱ ላይ ነው መጀመሪያ ጥይትና ዘረፋ ተካሄዱ። ስለ ሟቾቹ ትክክለኛ ቁጥር ከነዋሪዎች ከሚሰጠው አስተያየት ውጭ እስካሁን ድረስ ከመንግሥትም ይሁን ከሰብአዊ ድርጅቶች የተሰጠ መግለጫ የለም። ከቅዳሜው ጥቃት ያመለጡ በርካታ ሰዎች ለደህንነታቸው በመስጋት ከቤታቸው ተፈናቅለው በአንድ ቦታ ተሰባስበው እንደሚገኙ ሌላ አስተያየት ሰጭ ተናግረዋል። ሰው አንድ ቦታ ተከማይተን ያለ ነው። ቶሌ ጨቆርሳ የሚባለው ቦታ የበገኔው የዛ የዛ የስልሳው ሁሉም ቤቱን ለቆ ዳይኖት የተረፈው አንድ ቦታ ነው ተሰባስበን ያለ ነው። እዛ አስፋልት ላይ ቆርሳ ይባላል ልዩ ቦታው ከሺ ስምንት መቶ ከሁለት ሺም በላይ ይሆናል እንደ አጠቃላይ አስፋልት ነው። አስፋልት ነው፣ ግራና ቀኝ የሞቱ ሰዎች ያው ቤቱ ሰዎች ሞተው ሰው አልባ ሆኗል። ቤቱ አንድ ቤተሰብ ሁሉም ጭጭ ብሎ ቤቱ ባዶ ህግ ይሆናል፣ ምንም ቤተሰብ አልባ ማለት ነው። እዛ ቦታ ነው በብዛት ያለው። እንደገና ደግሞ አንዳንድ ቤት ሰው ቢኖርም እዛው ዳብል እና ግራና ቀኝ ትንሽ ሜዳው ይመስላል። እዛ ቦታ ነው ማህበረሰቡ ያለው ህዝቡ። አንዳንዶችም በተሳቢ በምን አርጆ አዳራሽ የገባሉ። ጥቃቱን በማውገዝ መግለጫ ያወጡ የተለያዩ ተቃዋሚ የፖለቲካ ፓርቲዎች መንግስት የዜጎችን ደህንነት እንዲያስጠብቅ አሳስበዋል። ከነዚህ መካከል የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በተለያዩ አካባቢዎች በዜጎች ላይ እየደረሱ ያሉትን ጭፍጨፋዎች በጽኑ እንደሚያወግዝ ገልጿል። ፓርቲው በመግለጫው ህዝብን የሚያሸብሩና የዜጎችን ህይወት እንደ ዋዛ የሚቀጥፉ ነፍሰበሎች ሲል በገለጻቸው አካላት ላይ እርምጃ ሲወሰድ በማያዳግም መንገድ እንዲሆን ሲል ጠይቋል። የአማራ ብሔራዊ ንቅናቄ አብን በበኩሉ በህዝባችን ላይ የሚፈጸመው ጭፍጨፋ ተባብሶ መቀጠሉና ጥቃቱን ማስቆም አለመቻሉ ጉዳዩ የአቅም ማጣት ሳይሆን የፈቃደኝነትና የዝግጁነት ማጣት መሆኑን የሚያመላክት ነው ሲል መንግስትን ተችቷል። በአማራ ህዝብ ላይ በተለያዩ አካባቢዎች ሲፈጸም የኖረውና ና እየተፈጸመ ያለው ጭፍጨፋ እንደ ተፈጥሯዊና መደበኛ ክስተት እየተወሰደ ነው ያለው ፓርቲው፣ መንግስት የዜጎችን ሰላምና ደህንነት ማረጋገጥ ቁጥር አንድ ግዴታው መሆኑን ተረድቶ ያለምንም ሰበብ ኃላፊነቱን እንዲወጣ ሲል ጠይቋል። በዚህ ጭፍጨፋ ውስጥ የተሳተፉ ታጣቂዎችንና በመንግስት መዋቅር ውስጥ የተሰገሰጉ ተባባሪዎቻቸው ያላቸውን አካላት መንግስት ለህግ እንዲያቀርብም ነው አብን በመግለጫው የጠየቀው። ሌሎች ተቃዋሚ የፖለቲካ ፓርቲዎችም መንግስት የዜጎችን ደህንነት ማስጠበቅ እንዳልቻለ በመተቸት የማያዳግም እርምጃ እንዲወስድ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በመላው ኢትዮጵያ ስድስት ቢሊዮን ችግኝ የመትከል ዘመቻ ማስጀመሪያ ስነ ስርዓት ላይ ባደረጉት ንግግር መከላከያ ሰራዊት ከትናንት ጀምሮ ጠንካራ እርምጃ በመውሰድ ላይ መሆኑን ተናግረዋል። ጀግናው የሀገር መከላከያ ሚኒስቴር ከትናንትና ጀምሮ በጀመረው ኦፕሬሽን ጠንካራ የማስተማሪያ ስራ እየሰራ ቢሆንም የሁሉም አመራር ትኩረት የሚሻ ጉዳይ መሆኑን ማስገንዘብ እፈልጋለሁ። በምዕራብ ወለጋ ጊምቢ ወረዳ ጥቃቱ በተፈጸመበት አካባቢ የመንግስት የጸጥታ ኃይሎች ገብተው እርምጃ በመውሰድ ላይ መሆናቸውን አስተያየታቸውን የሰጡን የአካባቢው ነዋሪዎችም አረጋግጠዋል። ከኋላ ተከትሎ የዘረፉትም እና ታጣቂ ኃይል ደግሞ ከዚህ ከቀበሌ ሚኒሻ እስካስተዳደሩ በቁጥጥር ስር ይዋሉ። ልዩ ኃይልም አለ፣ ፌደራል ፖሊስም አለ፣ መከላከያም አለ። አሁን የቀበሌ አስተዳደር ራሱ በቁጥጥር ስር ውሏል። ጠመንጃ ውርዷል። ሚኒሻዎችም እያወረዱ ነው። እጃቸው አሉበት የተባለ ማለት ነው። ቤት ተቃጥሏል። ንብረት ወድሟል። ልብስ የለም። እኔ ራሱ ከዱር እንደገባ አንድ ጃፖኔና አንድ ሱሪ ነው። በቸርኬ ነው መሄድ ጓደኛ ነው ያንን ዝናምቱኝ ጓደኛ በዛሬው የስድስት ቢሊዮን ችግኝ ተከላ ማስጀመሪያ መርሃ ግብር ላይ መንግስት ጠላትን የመከላከል እርምጃውን ከሌሎች ስራዎች ጎን ለጎን ያካሂዳል ሲሉ የገለጹት ጠቅላይ ሚኒስትር አብይ በዚህ ሂደት ህብረተሰቡም እንዲተባበር ጠይቀዋል። በግራጃችን ጠላቶቻችን እንከላከላለን፣ በቀኝ እጃችን ልማታችን እንቀጥላለን። የሚቆም ነገር የለም። ሁሉንም በጋራ የማስቀጠል ብቃትና ልምድ ያለው የኢትዮጵያ ሕዝብ አሁንም ለጠላቶቻችን አይቻልም፣ አታስቆሙንም የሚለውን አሻራችን ለትውልዳችን በሚለው መርህ ከዛሬ ጀምሮ እየተከል በተግባር ጠላቶቻችንን ማሳፈር ከእያንዳንዱ ኢትዮጵያ የሚጠበቅ ስለሆነ አደራ ላለው በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ ባለፈው ቅዳሜ የበርካታ ንጹሐን ሰዎችን ህይወት የቀጠፈውን ጥቃት የፈጸመው ራሱን የኦሮሞ ነጻነት ሰራዊት የሚለውና በመንግስት ኦነግ ሸኔ በመባል የሚታወቀው ቡድን እንደሆነ ነው ጠቅላይ ሚኒስትር አብይና መንግስታቸውን ጨምሮ የጥቃቱ ሰለባዎች የሚገልጹት። ታጣቂ ቡድኑ በበኩሉ ጥቃቱን እንዳልፈጸመ አስተባብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በሌላ በኩል ዩናይትድ ስቴትስ በድርጊቱ እጅግ አሳሳቢ መሆኑን በመግለጽ መግለጫ ማውጣቱን ኤፍፒ ዘግቧል። በኤፍፒ ዘገባ መሰረት በኢትዮጵያ በሳምንቱ መጨረሻ የተፈጸመው የጅምላ ግድያን በተመለከተ ዩናይትድ ስቴትስ እጅግ እንዳሳሰባት ገልጻለች። ልዩነቶች ሰላማዊ መፍትሄ እንዲሰጣቸውን ያቀረባቸውን ጥያቄም ደግሞ በድጋሚ ማደሷን አስታውቃለች። ከጥቃቱ የተረፉ ሰዎች ለኤፍፒ የዜና ወኪል እንደተናገሩት የአማራ ተወላጅ የሆኑ በመቶ የሚቆጠሩ ሰዎች ኦሮሚያ ውስጥ ባሉ አማጽያን መገደላቸውንና አስክሬኖቹም ከጥቃቱ በኋላ ለሰዓታት በመንገድ ላይ ወድቀው መታየታቸውን የዜና ወኪሉ በዘገባው አስነብቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስም አሰቃቂው ድርጊት ሲሉ የገለጹት ይህ ድርጊት ዩናይትድ ስቴትስን እጅግ እንዳሳሰባት ተናግረዋል። ኢትዮጵያውያን ጥቃቱንም እንዲያወግዙ ልዩነቶቻቸውንም በሰላማዊ ውይይት እንዲፈቱ ጥሪ እናደርጋለን ብለዋል። ቃል አቀባዩ ብሔራዊ እርቅ ሁሉን አቀፍና የተጠያቂዎችንም ሆነ የሰብአዊ መብት ጥሰት ፈጻሚዎቹ ፍትህ የሚሰጥ የሚሰጥበት መሆን አለበት፣ ሲሉም አክለዋል። የኦሮሚያ ክልላዊ መንግስት ጥቃቱ የተፈጸመው በኦሮሞ ነጻነት ሰራዊት ወይም ደግሞ ሸኔ ያለ በሚጠራው ቡድን እንደሆነ ተናግሯል። ሰራዊቱ በኢትዮጵያ መንግስት በአሸባሪነት የተፈረጀ ነው ይላል የኤፍፒ ዘገባ። የሰራዊቱ ቃል አቀባይ ጥቃቱ የተፈጸመው በራሱ በመንግስት ሚሊሻዎች መሆኑን ገለልተኛ ምርመራ እንዲካሄድ ጠይቀዋል። በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት ቃል አቀባይ እዚህ ዩናይትድ ስቴትስ የሚገኙት አቶ ኦዳ ተርቢ ባለፈው ሳምንት ከጋምቤላ ውስጥ ከተፈጸመ ግድያ ጋር በተያያዘ በጋምቤላና በኦሮሚያ ክልል የተፈጸመውን ጥቃቶችና ከመንግስት ሰራዊት ጋር የተፈጸመውን የተኩስ ልውውጥ በተመለከተ ከአሜሪካ ድምጽ ተጠይቀው በአካባቢዎቹ ኦፕሬሽን እንደነበራቸውና ኦፕሬሽን እንዳካሄዱ መናገራቸው ይታወሳል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን ስናልፍ ደግሞ ባለፈው ሳምንት ጋምቤላ ከተማ የክልሉ የጸጥታ ኃይሎች ሲቪሎችን ገድለዋል ሲሉ ነዋሪዎች ተናገሩ። የክልሉ ልዩ ኃይሎችና መደበኛ የፖሊስ አባላት ኦነግ ሸኔ ናችሁ በሚል የኦሮሞ ተወላጆችን እንዲሁም የሌሎች ብሔር ተወላጆችን ገድለዋል፣ ሲሉ ነዋሪዎች ገልጸዋል። የክልሉ መንግስት ሰኔ 7 2014 ዓ ም በመንግስት የጸጥታ ኃይሎች እና በሸማቂዎች መካከል በተደረገው የተኩስ ልውውጥ በሸማቂዎች ላይ እርምጃ መውሰዱን በመግለጽ በግጭቱ መካከል የተለያየ የብሔር ተወላጅ የሆኑ አስራ ሰባት ሰላማዊ ሰዎች ወይም ሲቪሎች መገደላቸውን ጨምሮ አስታውቋል። በክልሉ መደበኛ ስራና ከአዲስ አበባ ወደ ጋምቤላ የሚደረገው የአየር በረራ መጀመሩንና አካባቢው መረጋጋቱንም የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ እጌቶ ኦዲንግ ገልጸዋል። ናኮር መልካ ነው ዘገባውን ያጠናቀረው። ሙሉን ከዘገባው እናገኘዋለን። ተፈጽሟል። የተባለው እንግዲያ በተመለከተ ስማቸውን መግለጽ ያልፈለጉ ነዋሪ ለአሜሪካ ድምፅ ሲናገሩ ባለፈው ማክሰኞ ከጠዋቱ አስራ ሁለት ሰዓት ተኩል ጀምሮ የተኩስ ድምፅ በከፍተኛ ሁኔታ ሲሰማ ነበር። በዕለቱ ወደ ምሽት ላይ የጋምቤላ ልዩ ኃይል አባላት ከመደበኛ ፖሊሶች ጋር በመሆን እናንተ ኦነግ ሸኔ ናችሁ በማለት ሰላማዊ ሰዎች ላይ ግድያ ፈጽመዋል። ጎንደር ሰፈር ተብሎ በሚጠራው አካባቢ በቀን ስራ የሚተዳደሩ አስራ አንድ ሰዎች ተገለዋል። በዕለቱ የሙጊ ከተማ ተወላጅ የነበረ ሀሰን አንበስ የተባለ የጋምቤላ ነዋሪ በአሰቃቂ ሁኔታ ሲገደል የሚያሳይ ቪዲዮም ተለቋል ሲሉ ተናግረዋል። ነዋሪዎች ጥቃቱ የደረሰው ባለፈው ሳምንት ሰኔ 7 2014 ዓ ም በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ከተደረገ በኋላ መሆኑን ተናግረዋል። ራሳቸውን የጋምቤላ ነጻነት ግንባር ጋነግ ብለው የሚጠሩ እንዲሁም መንግስት ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ሰዓታት የፈጀ የተኩስ ልውውጥን ማድረጋቸውን መዘገባችን ይታወሳል። በዕለቱ ያነጋገርናቸው የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ በከተማው ኦፕሬሽን ማካሄዳቸውን ለአሜሪካ ድምፅ ገልጸው ነበር። ስማቸውን መግለጽ ያልፈለጉ ነዋሪ ፖሊስ መምሪያ ጋፍ ጋፈ ብጭ ጠለት ችግሩ ሲከሰት በዕለቱ ሀያ ሰዎችን ሰብስበው በፖሊስ ጣቢያ ውስጥ ረሽነዋቸዋል ከሸኔ ጋር አብረው እየወጉ ነው በማለት ወደ ፖለቲካ በማዞር ከስልሳ ሰባ በላይ የሚሆኑ ንጹሃን ሰዎችን ገለው አስክሬኖቻቸውን በሲኖ ትራክ ጭነው አስከሬኑን የቀበሉት ከከተማው ወጣ ባለ ስፍራ ከአርሴማ ቤተክርስቲያን ጎን ነው። ሌላው ከተኩስ ልውውጡ ማግስት በክልሉ ጸጥታ ኃይሎች ጓደኛው መቱ ማዞሪያ በተባለው ስፍራ መገደሉን የገለጸው ወጣትም ስለ ሁኔታው አብራርቷል። ዜናው ስለተፈጠረው ነገር ብዙ ማቆ ነገር የለም እኛ ጓደኛችን ነው። ግን እኛ ተደውለልን ነው የሰማነው። እኛ በቦታው አልነበርም። ተገድሎ ተባለ። መጡ ማዝራሪ ነው ሳና ወሳና ነው የሚባለው። መቼ ነበረ ቀኑ? አሙስ አካባቢ ነው። ስንት ሰዓት ላይ? ሰዓቱ እኛ ማታ ነው ትደወለልን። ልጁ ጠፋ ምናምን ብሎ ማታ ነው የደወሉን። በቃ አንድ ስምንት ሰዓት ላይ ሆናል እንግዲህ። ሰዓት በተጫነበት ሰዓት ነው የሞተው። ምንድን ነው የሚሰራው? ሳና ወሳና ጋራዥ ነው የሚሰራው። እዛ ነው የምሰራው። ልጁ ገለውት ፎቶን ላቁለት። እሱ ከዛ ለጓደኞቹ እንዳለ ላከ። ከዛ አስከሬኑ ተገኘ ተቀበረ። አልተገኘም። የክልሉ መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ጌቷ ሰኔ ሰባት ሁለት ሺ አስራ አራት ዓመተ ምህረት በመንግስት ኃይሎችና ሸማቂዎች መካከል በተደረገው የተኩስ ልውውጥ ሸማቂዎቹ የተወሰደባቸውን እርምጃ መቋቋም ሲያቅታቸው የተለያዩ ዘዴዎችን በመጠቀም ሊያመልጡ ሲሞክሩ በጸጥታ ኃይሎች እርምጃ ተወስዶባቸዋል ብለዋል። የነበረው ለሁሉም ክሊር ቢሆን ጥሩ የሚሆነው ኦነሽንም ዳነክት ቢሆንም በወታደርና ሁሉንም ሎጂስቲክ የተሞላበት ታቃፊዎች አይደለም። ሲዋጉ የነበሩት አንዱ የድሮ የመከላከያ ልብስ አድርገው፣ ሌላው ደግሞ የኦሮሚያ ልዩ ኃይል ልብስ ሊሆን ይችላል። ሌላው እንደዚህ የቤኒ የቤኒሻንጉል ልዩ ኃይል ልብስ ሊሆን ይችላል። ሌላም ደግሞ ከመከላከያ የዘረፉት ትናንሽ ነገሮች ወይ ሱሪ የሌላ ሌላም ደግሞ ከሚሱ የሌላ ነው የሚያርሙት። ስለዚህ ቅልቅል ነው የሆነ ከመጥቶ ምቱ ከባድ ሲሆንባቸው ምን የሚያደርጉት ጦርነቱ ወደ ከተማ ማል ስለገባ ልብስ በመቀያየር ወደ ሲቪል የሄዱበት ሁኔታም አለ። መሳሪያ ይዘው እየተዋጋ ግን የሲቪል ልብስ ነው ያደረገው የቀየሩትም አሉ። ሲመጡ ሙሉን በሙሉ መለያ ደንብ ልብስ አድርገው የመጣው ሙሉ አልነበረም። የመጣው አይ ግን ታጣፊ ነው ጥጉሮቻቸው አብዛኛው በሴት አሰራር ስለተሰራ በረጅም ጥጉርም ስላላቸው የሴት ሴት ብዛ መልክም አድርጓል እንደዚህ ሁሉ በተጨባጭ ያየንበት ሁኔታም አለ። ከኃይላችን ጋር ሲዋጉ ይህን እንግዲህ ከአንድ ብሄር ጋር ጠለጠፈው ማየት ትክክል አይደለም ብለን አስረድተናል። ከዚህ በፊት እየተደረገው ያለውን ኦፕሬሽን ወይንም ውጊያ አንድም ብሄር ታርጌት ያደረገ አይደለም። እንደው ኤል ወረ የሚለ ከኦነሽ ነገ አላማ ያላቸው ሰዎች ናቸው ብለን እንቆጠራለን። በግጭቱ መካከል የተለያየ ብሔር ተወላጅ የሆኑ አስራ ሰባት ሲቪሎች መገደላቸውን ጨምረው አብራርተዋል ኃላፊው። ሚሊያን ሞቷል ወይ? በጦርነቱ? አዎ፣ እሱ የሚታድ ሰው ሞቷል። የሞቶ ግን ጦርነቱ ወደ ከተማ ማል ውስጥ ስለገባ ጥይት በሚቀያየርበት ጊዜ ጥይት እንግዲህ ወገን አያቁም። ጥይት እንግዲህ ማንም ብሄርም አይለይም፣ ጥይት ሃይማኖት አይለይም፣ ሂድምም አይለይም። አብዛኛው ሰው ሞቷል። በሲሊጅስ ሚሊያን መካከል የሞቶ ግን አንድ ብሄር ብቻ የለም። አኛ ሞቷል፣ ማጃን ሞቷል፣ ምበር ሞቷል፣ አማራ ሞቷል፣ ከምባታ ሞልተዋል። ወላይታም ኢትዮጵያ ውስጥ ያለው ብሄር ነው። ሲሞቱ የነበረው በሲቪሊያን መሀል ወደ አስራ ሰባት ሰው ሞቱ። እነዚህ አስራ ሰባት ሰው ከተለያየ ብሄር ነው። መደበኛ እንቅስቃሴ የመንግስት ስራና ወደ ጋምቤላ የሚደረገው የአየር በረራ መጀመሩን የገለጹት አቶ ውጌቱ ስለ ክልሉ ወቅታዊ የጸጥታ ሁኔታ እንደሚከተለው ገልጸዋል። በአቡሳት ጋምቤላ ከተማ እንግ ትናንትና የሰጠሁት መግለጫ አንጻራዊ ሰላም ነበር። ዛሬ ሁሉም የመንግስት ሰራተኞች ወደ ስራ የገቡበት ነው የተማለ አንዳንድ መንገዶች ደግሞ በተለይ ጠላት ከመጣባቸው መንገዶች ትጋት ነበረን እና ከትላንትና ወዲያ ትራንስፖርት አልነበረም። በአሁኑ ሰዓት ግን በዊጀባ ማህበረሰቡ በሰላም የተንቀሳቀሱ ይገኛሉ። ከኳርቶ የነበረውም እንኳን የአለም አቀፍ የአየር መንገዳችን አውሮፕላን ሰርቪስ ከትላንት ቀን ጀምሮ ስራ ጀምረዋል። ገንቤላ ከተማ እንግዲህ ብዙ የሰላም ሰላም ወዳ ከልሆነ በተከሰተው ትንሽ ነገር በአድረግ ናቸው ዛሬ ደግሞ ሙሉ በሙሉ ወደ ነበረበት ሰላም ተመልሶ አልቀጣም። በተለያዩ አካባቢዎች ውስጥ ለደረሰው የህይወት ጥፋት አካል ጉዳትና ንብረት መውደም ሸማቂ ቡድኑ መንግስትን ሲወቅስ መቆይቱ ይታወሳል። የፌዴራል መንግስት ኮሚኒኬሽንስ አገልግሎት ሚኒስትር ባወጣው መግለጫ መንግስት በመላ ሀገሪቱ ሰላምን ለማስፈን የኢመደበኛ ታጣቂዎችንና በሽብርተኛነት የተፈረጁ ቡድኖችን እንቅስቃሴ ለመግታት ሁሉን አቀፍ ጥረት እያደረገ እንደሚገኝ ገልጿል። የመንግስትና ጸጥታ ኃይሉ የህግ በላይነትን የማስከበር ተልዕኮ ያነጣጠረበት የሸኔ የሽብር ቡድን ብሎ መንግስት የሚጠራው አካል እየደረሰበት የሚገኘውን ከፍተኛ ሽንፈት ለመሸፈን የጥፋት በትሩን ወደ ንጹሐን አዙሯል ሲል በመግለጫው አስፍሯል። የመንግስት ኮሚኒኬሽንስ አገልግሎት የሽብር ቡድኑ በቅርቡ በጋምቤላ በደንቢዶሎ እና በግንቢ ከተሞች ላይ የሰነዘራቸው የሽብር ጥቃቶች በጸጥታ ኃይሉ ቅንጅት ሲከሽፍ በበቀል የሽብር ተግባሩ በኦሮሚያ ክልል ምዕራብ ወለጋ ዞን ጊንቢ ወረዳ ውስጥ ነዋሪ የሆኑ የበርካታ ንጹሃንን ህይወት በግፍ ቀጥፏል፣ ንብረትም አውድሟል በማለት በመግለጫው ገልጿል። ሚኒስትሩ በሽብር ጥቃቱ ህይወታቸውን ላጡ ወገኖች እና ለደረሰው ጉዳት መንግስት የተሰማውን ልባዊ ሀዘን ይገልጻል ሲል አስታውቋል። ቡድኑ ሙሉ በሙሉ እንዲደመሰስ በመላው የክልልና የፌዴራል የጸጥታ ኃይሎች የተጀመረው የተቀናጀ ተልዕኮ ተጠናክሮ ይቀጥላል ሲልም ሚኒስትሩ በመግለጫው አመልክቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ከዚሁ ከጥቃት በሰላማዊ ሰዎች ላይ ከሚደርስ ጥቃት ጋር ተያይዞ የተሰናዳ ዘገባ ነው ያለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መንግስት እንዲህ ያሉ ጥቃቶችን በገለልተኛ አካል እንዲጣራ እንዲያደርግ ጠይቋል። በማህበራዊ ሚዲያ ላይ የሚዘዋወሩ አሰቃቂ የሆኑ ምስሎችንም በተመለከተ ማጣራት እንዲደረግና ፍትህ እንዲሰጥም ጠይቋል። በሌላ በኩል ደግሞ በነቀምት ከተማ ውስጥ አንድ ወጣት በጸጥታ ኃይሎች መገደሉን ከሟች ቤተሰቦች መካከል አንዱ ለአሜሪካ ድምጽ ገልጸዋል። የተገደለው ወንድሙ በእስር ላይ እንደሚገኝና የኦሮሞ ነጻነት ግንባር አመራር እንደሆነም ተገልጿል። ዘገባው የፀሐይ ዳምጠው ነው፣ እንደሚከተለው ታቀርበዋለች። የኦሮሞ ፌዴራሊስት ኮንግረስ ሰሞኑን ያወጣው መግለጫ በዜጎች ላይ የተፈጸሙ ነው ያላቸውን ግድያዎች የጠቀሰበትና ከዛ አንጻር አቋሙን ይፋ ያደረገበት ነው። በየቦታው በንጹሃን ዜጎች ላይ የሚፈጸም ግድያ መቆም አለበት ስል ጥሪ አቅርበዋል። በተለይም በቅርቡ በጋምቤላ ከተማ ተፈጸመ ያለውን ጥቃት ጠቅሰዋል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ከዚያ አንጻር የድርጅታቸውን አቋም አንጸባርቀዋል። ሰሞኑን በማህበራዊ መገናኛ ዘዴ በመዘዋወር ላይ ያለውን እና የደንብ ልብስ የለበሱ ታጣቂዎች ሰዎችን ሲገሉ የሚያሳይ ተንቀሳቃሽ ምስል በተመለከተም በገለልተኛ አካል እንዲጣራ ጠይቀዋል። አቶ ጥሩኔ ገምታ ይህንንም ያብራራሉ። ኢትዮጵያ ውስጥ ያለውን የመንግስት ስርዓት ተቃውሞ የሚንቀሳቀሱ አማጽያን ኃይሎች ይኖራሉ። ነገር ግን ዜጎችን እንዲህ አዝረው እጃቸውን ወደኋላ አዝረው የመንግስት የሚያለብሰውን የደንብ ልብስ ለብሰው የሩምታ ተኩስ እየተኮሱ ዜጎችን ግድያ የሚፈጽሙትን በማውገዝ ነው ያንን መግለጫ ልናወጣ አይቻል ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ ተንቀሳቃሽ ምስሉ የመንግስት የጸጥታ ኃይሎች ያለ ፍርድ ግድያ ሲፈጽሙ የሚያሳይ መሆኑን ማመልከቱ ይታወሳል። ሁሌም ለሚፈጸመው ግድያ ወይም መፈናቀል መንግስትን ተጠያቂ የሚያደርጉበት ምክንያት አቶ ጥሩኔ አብራርተዋል። ይህ ገምቤላ ግድያ ብቻ ሳይሆን በየቦታው ከዚህ በፊት ሆሮ ጉድሩ ወለጋ፣ ጅማ ራሬ ወረዳ ውስጥ ፖሊስ ጣቢያ እስር ቤት ውስጥ የሚገኙት ሰዎች ተገለዋል። ምስራቅ ሸዋ ውስጥ ቄሮዎች፣ አባገዳዎች ተገለዋል። ተንበርክቆ የሚገደሉ ተደርገዋል። ስለዚህ ኃላፊነትና ተጠያቂነትን ሊወስድ የሚችል ኃይል ይሄንን ተግባር እየፈጸመ ነው። ለምሳሌ የጋምቤላውን ግድያ በሚመለከት አንድን ወጣት እጁን ወደ ኋላ አስረው በጥይቱ ሩምታ ሲገሉት በጣም የሚያሳዝን ነው፣ የሚያስተዛዝብም ነው። የጋምቤላ ክልል መንግስት ሰሞኑን በክልሉ በተፈጠረው ውጥረት የአስራ ሰባት ሲቪሊያን ህይወት መጥፋቱን ገልጸዋል። የክልሉ ቃል አቀባይ አቶ ኡገቱ አዲንግ ሰሞኑ ብሔር ተኮር ግድያና እስር በክልሉ እየተደረገ ነው በሚል በክልላቸው መንግስት ላይ የሚቀርበው ወቀሳና በማህበራዊ ትስስር ገጾች ላይ እየተዘዋወረ ያለውን የአንድ ወጣት ግድያን በተመለከተ ተከታዩን ምላሽ ሰጥተዋል። የሚጠቀቀው ቪዲዮ ጋር ታይዞ የምናነሳ የሰዊ መብትም መገለጫ እኛም እንቀበላለን። የምንቀበልበት ምክንያት ምንድን እንደ መንግስትም መጀመሪያ ያስተላለፍ ነው ምልት አለ። በተለይ ተረንጓር የጎደለባቸው ሰዎች ምክንያቱም ምርኮኛ ምርኮኛ ነው። ሰው እየተዋጋ ቢሆንም እጁን ከሰጠ ምርኮኛ ነው እንጂ አይገደልም። እንደዚህ ያደረጉት አንዳንድ የእኛ ኃይሎች ሊኖሩ ይችላሉ ብለን ሄደንበት ገምግመን

ተጠያቂ የማድረግ ስራም ይቀጥላል ብለዋል። አሁን ባለው ሁኔታ የጋምቤላ ክልል እንቅስቃሴ እንደ ወትሮ ቀጥሏል፣ ሰላም ሰፍኗል ስሉ ገልጸዋል። በሌላ በኩል የኦሮሞ ነጻነት አመራር የሆኑትና በአሁኑ ጊዜ በእስር ቤት የሚገኙ የአቶ ለሚቤኛ ወንድም ሁንዳውል ቤኛ በመንግስት ጸጥታ ኃይሎች ሰኔ አስር ቀን ሁለት ሺ አስራ አራት በነቀምት ከተማ ውስጥ ተገደለ ስሉ ወንድማቸው አቶ ፍራወል ቤኛ ለአሜሪካ ድምጽ ገልጸዋል። ቃሙ ደሞ ጥማቴ ላይ የተገደለው ዓርብ ማታ በነቀምቴ ከተማ ሪፍት ቫሊ ዩኒቨርሲቲ አካባቢ ነው የተገደለው። እኛ ምንም የምናውቀው ነገር የለም። ግን ከሰዎች እንደሰማነው ከጓደኞቹ ጋር መንገድ ላይ እየሄዱ እንዳሉና ፖሊስ ተኩስ መክፈቱን ነው። በዛው ይሄኛው ሞተ፣ ሌሎች ቆሰሉ። ይህንን ነው የሰማነው። በከተማዋ ዓርብ ዕለት ማለትም ሰኔ አስር ቀን 2014 ዓ ም ወደ ማምሻው አካባቢ ተኩስ መስማታቸውንና ሁንዳውል መገደሉን እንደሰሙ አክለው ገልጸዋል። እኛ እንደ ቤተሰብ ባለን መረጃ መሰረት ተኩስ እንደነበር ነው ተኩሱ ከአስራ አንድ ሰዓት እስከ ማታ ሁለት ሰዓት እንደቆየ ነው። ከዛ በኋላ ሬሳ ተገኘ ተባለ። ከዛ የልጃችን ሬሳ ሆኖ ተገኘ አስክሬኑ። እኛ በወሬ ወሬ ነው መገደሉን የሰማነው። የምንጠራጠረው ነገር አልነበረም። ልጁ ተማሪ ነው። እንደ ወትሮ ወጣ ብሎ ነው ብለን ነው እንጂ ይክስተት ይፈጠራል ብሎ ያሰበም አልነበረም። ለአስራ ሁለተኛ አገር አቀፍ ፈተና እየተዘጋጀ ነው የሚገኘው። አሁን እኛ እንደ ቤተሰብ ሆን ብለው ነው የገደሉብን ብለን ነው የምናስበው። ምክንያቱም መሀል ከተማ ህዝብ በሞላበት ጎዳና ላይ እሱ ብቻ መሞቱ ታስቦበት የተደረገ ነው ነው የምንለው። ሁንዳውል ቤኛ ተገሎ በአራተኛው ቀን አስክሬኑ ማረፉን አቶ ፍራዋል ተናግረዋል። ግድያውን በተመለከተ ከነቀምት ከተማ ባለስልጣናት እና ከኦሮሚያ ክልል ባለስልጣናት እንዲሁም ከኢትዮጵያ ሰብዓዊ መብቶች ኮሚሽን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። የተከበራችሁ አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። በመጀመሪያው አጋማሽ የያዝነውን ዘገባዎች ነበር ያስደመጥናችሁ። ወደ ሁለተኛው አጋማሽ እናልፋለን። ለዛሬ ኢትዮጵያ ውስጥ የሚገኙ የሀገር ውስጥ ተፈናቃዮችን በተመለከተ የሚዳስስ ዘገባዎችን አሰናድተናል። ትላንት በተከበረው ዓለም አቀፍ የስደተኞች ቀን አብዛኛውን ትኩረት የሚደረገው በድንበር ተሻጋሪ ስደተኞች ላይ ነው። ከዚያ በተጨማሪ ግን የአገር ውስጥ ተፈናቃይ ቁጥር እጅጉን በርትቶ ይገኛል። ለምሳሌ በኢትዮጵያ በአሁኑ ሰዓት ወደ 800,000 የሚጠጋ የድንበር ተሻጋሪ ስደተኞች ቁጥር እንዳለ የሚገመት ሲሆን የሀገር ውስጥ ተፈናቃዮች ቁጥር ግን አራት ነጥብ አምስት ሚሊዮን ይገመታል። ይህንን በማስመልከት ያሰናዳናቸው ዝግጅቶች አሉን። አይወምን ኃላፊ አነጋግረናል። ከዚያ በፊት ግን የተፈናቃዮችን ታሪክ እናስደምጣቸዋለን። በቅድሚያ መስፍን አራጌ ያሰናዳዋለ፣ ከዚያም ወደ ትግራይ ክልል እናመራለን። መስፍን አራጌ ከወሎ ያሰናዳው እንደሚከተሉ ይቀርባል። አባቴ በህዋት ኃይሎች ተገድሎብኛል የሚለውና ስሙን መግለጽ ያልፈልግ አስተያየት ሰጪ ከትግራይ ክልል ጋር አጎራባች በሆነው የሰሜን ወሎ ዞን ራያ ቆቦ ወረዳ አዲስ ቅኝ ቀበሌ ኗሪ እንደነበር ይጠቅሳል። እዛ ጋር አባታችንን ከአንድ ወር በፊት ገለውት አርባውን እያዘጋጀን እያለ ይሄ ተስካር ተስካሩንም ሳናወጣ ቀጥታ ገቡብና እኛ ሸሽተን ሩጠን አመለጥና የተዘጋጀውንም ድግስ ተስካሩን እሱንም በሉ ጠጡ፣ የሚዘርፉትንም ዘረፉ በሮቹንም ሁሉን ነገር ወስደውብናል። አባታችንንም በዛን ሰዓት የገደሉብና እርሻ እያረፈ እያለ እዛው ማሳ ላይ ነበር የገደሉት። ሌላዋ ከአዲስ ቀኝ እንደመጣች የምትናገረው ወጣት በተመሳሳይ አባቷ በህዋት ኃይሎች እንደተገደሉባት እና በአካባቢው ባህል ተስካራቸውን ለማውጣት ወደ ስፍራው ተንቀሳቅሳ ባለችበት አጋጣሚ የህዋት ኃይሎች ወደ አካባቢው ዘልቆ መግባታቸውን ተናግራለች። እኛ አባት የሞተው ምን ነገር ሳያቅ በግብርና ገበሬ ሆኖ እያረሰ ከሚያርስበት ላይ ነው የገደሉት። የሞተው ደግሞ የዛሬ አምስት ቀን ነው። ከዛሬ ሶስት ቀን በኋላ ደግሞ ጋሩ ልናወጣ ብንል ኳንቲ ስካራችን ልናወጣ ያዘጋጅ ነውን እህል ውሃ፣ ምግብ ምናምን ሁሉ ሁሉ አበረሻሽቶብን የምንም ነገር አሁን ራሱ ያለ ነው ተበሻሽን ምንም ከአንድ ቦታ ያለነው እህቶቼ ወንድሞቼ ጋር ተበሻሽ ይሄናሉ። ሰብሶ የምትባል ገጠር ቦታ ነው ሚሸሻሉ። አምስት ወንድምና እህት ተለያይተው አሁን የት እንዳሉ እንደማታውቅና አቅም ደካማ እናቷን እዚያው ጥላ መምጣቷን ገልጻለች። አዲስ ቅኝን ጨምሮ ኃይሎቹ ድንጋይ ቀበሌ፣ ጨለንቆ ታገዳ ቀበሌ፣ ኮባ ማህዶና መሰል አካባቢዎችን ተቆጣጥረው እንደነበር አስተያየት ሰጪዎቹ ጠቁመው አሁን ከአካባቢው እየወጡ ስለመሆናቸው ጥቆማ ደርሶናል ይላሉ። ይሁን እንጂ በየትኛው ጊዜ ጥቃት ሊፈጸም እንደሚችል ስለማያውቁ አሁን ስጋት ውስጥ መሆናቸውን ተናግረዋል። አሁን የሚገራሱ ሸሽተ በመከራ ምንም ነገር እነሱ አሁን ታኖቹ ናቸው። በአካባቢ ያሉ አሁን ከተፈጠረው መፈናቀል በፊት ጦርነቱን ተከትሎ ከራያ ቆቦ የተለያዩ ወረዳዎች እንዲሁም ከአላማጣና ከአጎራባቻ አካባቢዎች የተፈናቀሉ ሰባ ሺህ የሚገመቱ ሰዎች በቆቦ ሮቢት፣ ጎብዬና ወልዲያ ከተሞች እንዲሁም በድል ሌሮቃ ጃራ መጠለያ ጣቢያዎች ተጠልለው እንደሚገኙ የአሜሪካ ድምጽ በተለያዩ ጊዜያት መዘገቡ ይታወሳል። ጊዜ ጠብቆ የሚሰነዘረውን ጥቃት ሸሽተው ወደ ቆቦ ሮቢትና ሌሎች የሰሜን ወሎ ከተሞች የተሰደዱት ሰዎች ለከፋ ሰብዓዊ ጉዳት እየተዳረጉ መሆናቸውንም አመልክተዋል። የሚበላም የሚጠጣም ነገር የለም። ሁሉንም ተጥላንላቸውን የወጣ ነው። በዛ መንገድ ደግሞ እነሱ በተቀናጀ መንገድ እያንዳንዷን ነገር ሳያስቀሩ ዘርፈውናል። አሁን ቆቦ ከተማ ላይ ነው የምንገኘው። ዘመድ ቤት ምናምን ተጠግተና ያለ ነው። በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። የራያ ቆቦ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኮማንደር ነጋ ድንበሩም ከትግራይ ክልል በሚጎራበቱ የወረዳው ቀበሌዎች ላይ የሚደርሰውን ሰብዓዊ ጥሰት የከፋ ሲል ገልጸውታል። በየጊዜው ይዘረፋን። እነዚሁ አካባቢዎች እኮ ስቃይ ላይ ያሉ ማህበረሰቦች ናቸው። ይደበደባሉ። የያዙትን ገንዘብ ጭምር እየተቀሙ ቤታቸው እየተቆፈረ እንደሁም የሚሊሻ ቤቶችን የጸጥታ ኃይል ቤት ነው የሚባለውን ጣራውን እየነቀሉ ነው መደረግ ያለበት። ይሄ እንደምታውቀው የፌዴራል መንግስት የሚመራው ግንባር ነው። በዚህ ሰዓት እንዲደረግ እንደዛ ይደረግ የሚል ሁኔታ እንኳን ባይሆን እንደ ሀገር እነዚህ ብቻ አይደሉም። የራያ ለማጣ፣ የራያ ባላ፣ ጠቅላላ በዛ ግንባር ያለ ማህበረሰብ እጅግ በጣም ስቃይ ውስጥ ነው ያለው፣ የከፋ ችግር ላይ ነው ያለው። ለእነሱም ሰዎች ጭምር በራሱ እቅድ እንኳን የሚሄድ ቢሆን ቶሎ ሊደረስላቸው ይገባ ነው። ይህ በእንዲህ እንዳለ የህዋት ኃይሎች ከዚህ ቀደም ከተቆጣጠሯቸውና በራያ ቆቦ ወረዳ አስተዳደር ስር ከሚገኙት ቀበሌዎች በተጨማሪ ዛሬ ሳምንት ገደማ ሌላ አንድ ቀበሌ መያዛቸውን ኮማንደር ነጋ ለአሜሪካ ድምጽ ገልጸዋል። ከቆቦ ሰባ ሁለት ኪሎ ሜትር በአየር ማራስ ያደገ የምትገባበት በጀመዶ ከሆነ ደግሞ የአንድ ቀን የእግር ጉዞ ያለው ዜሮ ሰላሳ ሶስት ማህጎ የሚባል ቀበሌ ያለን። እሱም ቀበሌ የወራሪ ኃይል በሀያ ዘጠኝ ዛሬ ሳምንት ሰኞ ገበያ ቀን የነበረው ቀን ላይ በየቦታው ከከተማው ውጭ ከገበያ ክልሉ ውጭ ባሉ ቦታዎች የሚገቡ ሰዎችን ሲዘርፉ አሉ ከዛ ማታ ላይ ገቡ ማለት ነው። ወደ ቀበሌው እያንዳንዱ ሰው ተዘርፏን ገበያም ስለሆነ ሰው ያለውን ነገር ሊገበይ የሚመጣበት ሁኔታ ስላለ። እንደ ኮማንደሩ ኃይሎቹ በተጠናከረ የሰው ኃይልና የጦር መሳሪያ ቀበሌዋን ከተቆጣጠሩ በኋላ ዘረፋና ውድመት እንዳደረሱ ከአካባቢው በስልክ መልዕክትና ተፈናቅለው ከመጡ ሰዎች መረጃ እንዳገኙ አብራርተዋል። እዚህኛ የጸጥታ ኃይል የቀበሌው ራሱን የቻለ የቀበሌ አስተዳዳሪዎች የሚያስተባብሩት ኃይል አለዛ እነሱ ኃይሎች መረጃው ነበራቸው ግን እንደተለመደው ቦታ ስለሆነ እነሱ ጋር በወሰን ስለምንገናኝ አስተዳደር ወሰኑ በዛ ምክንያት ጫፍ ላይ ገብተው ይመለሳሉ በሚል ነበር። ማታ ላይ ግን በተደራጀ መንገድ በጣም በርካታ ለዛ ቀበሌ ጸጥታ ኃይል የማይመጥን ኃይል ጭምር ነው ጨምረው ይዘው የገቡት ፓትሮልን ጭምር ታግዘው እና ሌሎች ሊሽቃም ሌላም መሳሪያዎችን የያዘ ኃይል ነው የገባው። ገብተው ቀበሌውን ተቆጣጥረውታል። ሚሊሻዎች የራሳቸውን አቅም ተጠቅመው ለመከላከል ሞክረዋን አለገፋ ሲል ወደ ላይ ያሉ ተራራዎች ወደዛ የመጠጋት ሁኔታዎች ፈጥረዋል። ኮማንደሩ ለዘላቂ ሰላምና ለሕዝቦች ደህንነት የሚበጅ ተግባር በፌዴራሉ መንግስት በኩል መፈጸም እንዳለበትም አሳስበዋል። ችግር ላይ ነው ያሉት። እውነት ለመናገር ከዚህ በፊትም በስጋት ውስጥ ነው ያሉት። ተገቢ የሆነ ጥበቃ እየተደረገላቸውም አልነበርም። እንደሚታወቀው ከግንባሩ የራቀ ወደ ውስጥ የገባ ቶፖግራፊውም የማይመች ተራራማ አካባቢዎች ናቸው። በተሽከርካሪ ለመግባት አለማጣን የዋጃና የጥሙጋ መሬት መርገጥ አለብህ። በግር በጀመዱ አድርጎ ነው የሚያስገባው። ስለዚህ ከእሱ አኳያ እየተደረሰላቸው አይደለም። ከህወሓት በኩል ለሰላም ማንኛውንም ጥረት እንደሚያደርጉ በአንጻሩ ከበባ ውስጥ መሆናቸውን ከመግለጽ ባለፈ ተይዘዋል ስለተባሉት ቀበሌዎችም ሆነ በአዲስ ቅኝና አካባቢዎቹ ተፈጸመ ስለተባለው ዘረፋ የተሰጠ ማረጋገጫም ሆነ ማስተባበያ የለም። ይሁን እንጂ ህወሓት ሰራዊቱ ከሰብአዊ ጥሰት ከንብረት ዘረፋና ውድመት ጋር ተያይዘው የሚነሱበትን ቅሬታዎች ሲያስተባብል መቆየቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። በሰሜን ኢትዮጵያ የተካሄደው ጦርነት በርካታ ቁጥር ያላቸው ዜጎችን ከየአካባቢው አፈናቅሏል። በትግራይ ክልል ምዕራብ ትግራይ የተባለ በሚጠራውና አሁን አወዛጋቢ ከሆነው አካባቢ ተፈናቅለው መቀሌ ከተማ የሚገኙ አንድ አዛውንት ኑሮ እንዴት አስቸጋሪ እንደሆነባቸው እዚያ ለሚገኘው ዘጋቢያችን ሙልጌታ አጽባህ ነግረውታል። እንደሚከተለው ይዞታል። አቶ ክፍለ ኢየሱስ መስፍን ይባላሉ። የ78 ዓመት ሽማግሌ ናቸው። ባለፈው ህዳር ወር ከምዕራብ ትግራይ አደባይ ከሚባል አካባቢ ተፈናቅለው ወደ መቐለ ከተማ እንደገቡ ይገልጻሉ። ከጦርነቱ በፊት በግብርና ስርዓት ሰማርተው ሕይወታቸው ይመሩ እንደነበርም ተናግረዋል። ኑሮዬ እርሻ ነው። ምነው እርሻ በእርሻ ነው የምንና ከእንስሳዎችም ነበሩኝ። በአቅሜም በአቅሜ ለእኔም በቂ የሆነ ነገር ነበረኝ። ለምሳሌ ከሞቶ በታች አገባለሁ። እርሻም ከሞቶ ቦታች ኩንታል አገባሉ የዘጠኝ ልጆች አባት መሆናቸው የሚናገሩት አቶ ክፍለ ኢየሱስ በስራ ምክንያት ከአካባቢው ቀድሞ ወደ ሌሎች የሀገሪቱ ክፍሎች የሄዱ ልጆች እንዳሏቸው ተናግረው፣ ጦርነቱ ሲጀመር ደግሞ ሌሎቹ ልጆቻቸው መሰደዳቸው ነው የተናገሩት። እሳቸው ግን ሽማግሌ ነኝ ብለው በቤታቸው ለአንድ ዓመት ያህል እንደቆዩ ነው የገለጹት። ጦርነትን ከተጀመረው በኋላ በጣም አሰቃቂ ነገር ነው። ዝርፊያ መጣ ጎ ወርቅ አለህ አምጣ ይባላል። ገንዘባለህ እየተባልነ በሌሊት እንደበደባለን። እንደገና አይንህን እያየህ መኪና ሞቶ ጭኖ ይሄዳል። በጎቹ እየነዱ ይዘውቶ ይሄዳል። ከፍቱንን እያየህን በቃ እምባህን እያለቀስክ ከፍቶቹን ይዞ መሄዱም ይሄዳሉ። እንደዚህ ነው የነበረው። የሰው ህይወት በዙም የሞተለ እንዳትቀውረበት ተብሎ እዛ ነው ተጥሎ የሚገኝ። ይሄ የታየ ነገር ነው፣ እውነተኛ ነው። እንዳትቀብሩበት። ትግሬ መቀመጥ ማለት እባብ ከኪስህ መቀመጥ ማለት ነው። እናንተ ዘራችሁ አትተውቱ ተንኮለኞች እየተባልን ነው የተሰቀቅን። ነው አሰቃቂ ነገር ነው የተሰራ እኛ ወገኖቻቸው አብረን ወልደን ተዋልደን ብትቆጥሩ እንኳን ከትግሬ ያልተወለደ የለም። እዚህም ከማራ ያልተወለደ የለም። ይህን ያላህል ጭካኔ ይገባል ወይ? ምንምም የሰራን ነገር የለም። እኛ ህዚህ የቤታችን የተወለድንባት ሀገር ነው የሞጡብን። ከአንድ ዓመት በኋላ ደግሞ ለ22 ቀናት እንደታሰሩ ነው የገለጹት። በመኪና ተጭነንም ከምዕራብ ትግራይ ተባረናል ብለዋል። በአሁኑ ጊዜ በመቀለ ሰብዓ ተብሎ በሚታወቅ የተፈናቃይ ማዕከል እንደሚኖሩ ተናግረዋል። ርታ ዝግ ነበረ። እኛ ስንመጣ ሰባት ወራችን ነው ከዳሪው እስከዛ አሁን ድረስ እስከ ሰኔ ያለን ብትቆጥሮ ሰባት ወር አድርገናል። ያንን ጊዜ ምንም አልነበርም፣ ግን ህዝቡ የመቀሌ እንደማ እንደምልህ እኛ ከፍተብን ስንናይ እያለቀሰ ይመጣል፣ እንጀራ ይሰጠናል። ሮኅሮህ ነው ለዋ ነው። ብቻውም አይበላም ችግር እያለው ልጆች ይዞ አባቴ እናቴ እንጀራ እንጀራ እያሉትን ከእግሩን ከናይ ፊቱ ቆንጆ የነበረ ጠቁሮ ከስቶ ስታይ ያሳዝንሃል። ግን አባዬ እስኪንካይቺ ከን ልጆች ከዛ እያለይ ነው እና በጣም የሚያመሰግነው የሚገባ ይሁን የሚወጣ ነገር በሌለበት ኑሮ ከባድ ነው ሲሉ ነው ተፈናቃይ ስለመሆን የገለጹት። ልጆቻቸው ያሉበት ሁኔታ የመገናኛ መስመር በመዘጋቱ ማወቅ እንዳልቻሉም ተናግረዋል። እንዳይሮድኝ ደግሞ ስልክም የለም፣ ባንክም የለም። እነሱ የት እንዳሉ አላቅም። እኔ ባዴ ነ ያለሁ አንድ ልጅም የለኝም ምንም። አሁን ባለሁበት እዴ የሰባ ስምንት ዕድሜ ነው እኔ አሁን ያለሁበት። እኔ ምንም ምንም ምንም ልጆቼ ሙተዋል አሉ አላቅም ወደ ነበሩበት ተመልሰው መደበኛ ሕይወታቸው ለመምራት እንደሚሹ የገለጹት አቶ ክፍለ ኢየሱስ ሰላም ለማስፈን የሚደረግ እንቅስቃሴ ፍትሕ በሚያመጣ መልኩ መሆን አለበትም ብለዋል። ሰላም ከሆነ ጥሩ፣ በሁለት እጃችን ለሁላችን ጥሩ ነው፣ ለእነሱም ለእኛም። አርሰን እንበላለን፣ አገራችን እንገንባለን። ትምክህቱ የተወጠረ የተሞላ ሳይሆን ትሕትኛ ያለው ነገር መሆን አለበት ቤታቸው ሂጄ የሰራሁት ሥራ የለም። የእነሱ የቀማህ ገንዘብ የለኝም። የእነሱ የቀማህ ወርቅ የለኝም። የእነሱ የቀማህ ከፍት የለኝም። የእነሱ የቀማህ በጎች የለኝም። ህበታቸው ክዬ ለማህፀናቸው ያባላሸሁት የለኝም። በኢትዮጵያዊነታችን አምነንም ምንመካ ሰዎች ነው። አሁን ግን ሰዎች ፈናቃዩ ያለፉበትና አሁን ያሉበት ሁኔታ እጅግ ምሬት ውስጥ እንደከተታቸውና በፊትም ያምኑበት የነበረ ኢትዮጵያዊነት እንዲ እንደሚጠራጠሩትም በኃይለ ቃል ገልጸውልናል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም እዚሁ የተፈናቃዮች ሁኔታ ሳንወጣ እንግዲህ አብዛኛው ትኩረት በድንበር ተሻጋሪዎች ስደተኞች ላይ በሆነበት በዚህ ጊዜ ውስጥ የአብዛኛው ቁጥር ያለው የተፈናቃይ መሆኑን ቀደም ሲል ገልጸንላቸዋል። በሀገር ውስጥ የተፈናቀሉ ኢትዮጵያውያን በሚገባቸው መጠን ድጋፍ እንዳያገኙ የሚያደናቅፉ በርካታ የግብዓት ውስንነቶች መኖራቸውን ዓለም አቀፉ የፍልሰተኞች ድርጅት አዊኤም አስታውቋል። በኢትዮጵያ የድርጅቱ የአስቸኳይ ጊዜና የቀውስ ማግስት ፕሮግራም አስተባባሪ ኤስተር ሩይስ ኦስዋ እንዳሉት ከተፈናቃዮች የሚደርሷቸው የአቅርቦት ጥያቄዎች አርባ ሁለት በመቶ እንኳን የሚሆኑት እንደ ምላሽ እንደማይሰጣቸው ገልጸዋል። በኢትዮጵያ ካሉት አራት ነጥብ አምስት ሚሊዮን የሀገር ውስጥ ተፈናቃዮች ሰማኒያ አንድ ከመቶዎቹ የተፈናቀሉት በግጭት ምክንያት መሆኑንም ጠቁመዋል። አስተባባሪዋን ከአዲስ አበባ ያነጋገራቸው እስክንድር ፍሬው ነው፣ እንደሚከተለው ያቀርበዋል። የዜጎች መፈናቀል ፈተና ሆኖ በቆየባት ኢትዮጵያ አሁን ያለው ቁጥርም የችግሩን መጠን ያሳያል። ዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም የእነዚህን ዜጎች ፍላጎት ለማሟላት ከሚንቀሳቀሱ ድርጅቶች አንዱ ነው። በኢትዮጵያ የድርጅቱ የአስቸኳይ ጊዜና የቀውስ ማግስት ፕሮግራም አስተባባሪ ኤስቴር ሩዊስ ዴአስዋ እንደሚሉት በኢትዮጵያ 4.5 ሚሊዮን የአገር ውስጥ ተፈናቃዮች ይገኛሉ በየካቲት 2022 በወጣው ብሔራዊ ሪፖርት መሰረት። ه منوبة كطوله لوت ندمي تبقى since then, due to the uh, increase uh, stability um, and more security. ከዚህ በኋላ ግን በበርካታ ቦታዎች የተሻለ መረጋጋት በመኖሩና የተሻለ የጸጥታ ሁኔታ በመፈጠሩ ተፈናቃዮቹን የመመለስ ከፍተኛ ሂደት ነበር። እናም በሰኔና በሐምሌ ይፋ በሚደረገው ሪፖርት በተፈናቃዮች ቁጥር ላይ ጉልህ የሆነ ቅናሽ የመታየት እድሉ ከፍተኛ ነው፣ ተፈናቃዮቹን የመመለስ ከፍተኛ ስራ ስላለ በኢትዮጵያ የተፈናቃዮች ቁጥር የጨመረው በተለይ ባለፈው አመት በተከሰቱ ሁኔታዎች ምክንያት መሆኑን አስተባባሪዋ አስረድተዋል። እሳቸው እንዳሉት ባለፈው የፈረንጆች ዓመት አጋማሽ በግጭት ምክንያት ከፍተኛ የተፈናቃዮች ቁጥር መጨመር ታይቷል። በአገሪቱ ደቡብና ደቡብ ምስራቅ አካባቢዎች የተከሰተው ድርቅ ደግሞ ሌላው መንስኤ ሆኖ የተፈናቃዮችን ቁጥር መጨመሩን ጠቁመዋል። ዋነኛው የመፈናቀል ምክንያት ግን ግጭት ነው ይላሉ አሃዞችን በመጥቀስ ጭምር። If we look at the latest uh, uh, endorsed uh, public uh, data on displacement, we see that the main uh, cause of displacement at the moment is uh, conflict. መፈናቀል እናስመልክቶ በቅርብ ጊዜ ይፋ የተደረገውን መረጃ ከተመለከትን በዚህ ሰዓት ዋነኛው የመፈናቀል ምክንያት ግጭት መሆኑን እናያለን። 81 በመቶ ይይዛል። ቀደም ብዬ እንደገለጽኩት ከድርቅ ጋር የተያያዘው መፈናቀል ይከተላል እና ከ4.5 ሚሊዮኑ የተፈናቃዮች ቁጥር 3.6 ሚሊዮኑ ከግጭት ጋር የተያያዘ ነው። ከአራት መቶ ሺህ ትንሽ የሚበልጠው ደግሞ ከድርቅ ጋር የተያያዘ ነው። ጎርፍን የመሳሰሉ ምክንያቶች ደግሞ በአነስተኛ ቁጥር ይከተላሉ። እነዚህ ዋነኛ የመፈናቀል ምክንያቶች ናቸው። ከቤት ንብረታቸው የተፈናቀሉ ሰዎች በርካታ ችግሮች እንደሚያጋጥሟቸው አስተባባሪዋ አስታውሰዋል። ዓለም አቀፉ የፍልሰተኞች ድርጅት ታዲያ የተፈናቃዮቹን ፍላጎት ለማሟላት እየሰራ መሆኑን ተናግረዋል።

ይህ ከመጠለያ ድጋፍ እስከ መሰረታዊ የቤት ውስጥ መጠለያዎች ይሄዳል። እነዚህ ደግሞ ከተለያዩ አካባቢዎች ጋር እንዲሄዱ ወይም እንዲጣጣሙ የሚደረጉ ናቸው። ለምሳሌ አርብቶ አደር ማህበረሰቦች በሚፈናቀሉበት የሶማሌ ክልል የምናቀርበው መጠለያ በቀላሉ ሊጓጓዝ እንዲችል ተደርጎ የተሰራ ነው። በሌሎች ክልሎች ደግሞ መደበኛ የሆነ የአጣዳፊ ጊዜ መጠለያ እናቀርባለን። መሰረታዊ የቤት ውስጥ መገልገያዎችን በተመለከተም ሁኔታው ተመሳሳይ ነው። የውሃ ወለድ በሽታዎች ብሎም ወረርሽኝ እንዳይከሰት ለመከላከል አይኦኤም በውሃና በንጽህና አቅርቦት ላይ ጭምር እየሰራ መሆኑን ኤስቴር አስረድተዋል። ተፈናቃዮች የሚገኙባቸውን መጠለያ ጣቢያዎች በማስተባበር ስራ ላይ ጭምር እየተሳተፉ መሆኑንም አመልክተዋል። በአሁኑ ጊዜ ወደ 73 ከመቶ የሚጠጉ መጠለያዎችን እያስተዳደር እያስተባበርን እንገኛለን። እነዚህ በሰባት የኢትዮጵያ ክልሎች ማለትም በሶማሌ፣ አፋር፣ አማራ፣ ትግራይ፣ በደቡብ ብሔር ብሔረሰቦችና ህዝቦችና ኦሮሚያ የሚገኙ ናቸው። የእኛ ተግባር የሚሰጡ ድጋፎችን ማስተባበር፣ አካሄዶችን ማጣጣም እና ያሉትን በጣም ውስን ግብዓቶች በውጤታማነት ለመጠቀም መሞከር ነው፣ የተፈናቀለውንም ማህበረሰብ ማገልገል። በተንቀሳቃሽና ቋሚ ክሊኒኮች ለተፈናቃዮች የአእምሮ ጤናና የስነ ማህበራዊ አገልግሎት መስጠትም ድርጅቱ ከሚሳተፍባቸው መስኮች አንዱ ነው። አስተባባሪዋ እንዳብራሩት ይህም ሆኖ ተፈናቃዮችን ለመደገፍ የሚያደርጉት እንቅስቃሴ የገንዘብ እጥረት እየገጠመው መሆኑን አስተባባሪዋ ገልጸዋል። Just to give you an example on the, on the funding. In displacement sites, um, there are community feedback mechanisms where population expresses what are the needs. የገንዘብ አቅርቦትን በተመለከተ ምሳሌ ልስጥህና ተፈናቃዮች ባሉባቸው አካባቢዎች የማህበረሰብ ግብረ መልስ ስልቶች አሉ። የማህበረሰቡ አባላት ፍላጎቶቻቸው ምን እንደሆኑና ከድጋፍ አንጻር የተፈጠሩ ክፍተቶችን የሚገልጹባቸው በዚህ ስልት አማካኝነት ከሚቀርቡ ጥያቄዎች የአቅርቦት ጥያቄዎች ማለት ነው፣ ከ አርባ ሁለት ከመቶ በላይ የሚሆኑት ምላሽ አያገኙም። ለምሳሌ ምንም የጤና አቅርቦት የለንም፣ አንዳንዴም የምግብ ድጋፍ፣ ሌላ ጊዜም የመጠለያ ድጋፍ የሚያደርግልን ድርጅት የለም ሲሉ ወይም ምግብ ነክ ያልሆኑ አቅርቦቶች ሲጎሉባቸው አብዛኛዎቹ ጥያቄዎች ምላሽ አያገኙም። ምክንያቱም ያለው ግብአት በጣም ውስን በመሆኑ ወይም በገንዘብ ችግር እናም የኢትዮጵያውያን ተፈናቃዮችን እንግልት ለመቀነስ ፍላጎታቸውን ለማሟላት የሚደረጉ ጥረቶች ሁሉ በገንዘብ እጥረትና በአንዳንድ ቦታዎች ተደራሽ አለመሆን ምክንያት እንቅፋት እየገጠሙ መሆኑን አብራርተዋል። ሶ ግብአቶች ደግሞ በአንዳንድ አካባቢዎች ምላሽ ሊሰጡ የሚችሉ አጋሮች ከመኖራቸው ጋር ቀጥተኛ ግንኙነት አላቸው። ችግሩ አንዳንድ ቦታዎች ከተደራሽነት አንጻር አስቸጋሪ በመሆናቸው ምክንያት እነዚህን አቅርቦት ከሚሰጡ አጋሮች የሚጣጣም ነው እና በዚህ አስቸጋሪ በመፈናቀል ሁኔታ ውስጥ ያሉ ኢትዮጵያውያን ዜጎች በሚገባቸው መጠን ድጋፍ እንዳያገኙ የሚያደናቅፉ በርካታ ውስንነቶች አሉ። አሳዛኙ ነገር ወጪዎቹን መሸፈን በጣም አስቸጋሪ ነው። ግብአት እንዲገኝ ከመጠየቅ አንጻር ፍላጎቶቹ በጣም ከፍተኛ ናቸው። በሚፈለገው ደረጃ ምላሽ የመስጠት ውድል ግን የለም፣ ግብአቶቹ የሉም። እኚሁ የአይኦኤም ተወካይ እንዳሉት የገንዘብ እጥረትና የአቅርቦት ችግር ከዚህ የዝናብ ወቅት ጋር የተያያዙ አንዳንድ ቅድመ ዝግጅቶች እንዳያደርጉም እንቅፋት ሆኗል። ሊከሰት ለሚችል ጎርፍ እንኳን መዘጋጀት አልቻልንም ነው ያሉት። ከመጠለያ ጋር የተያያዙ ምግብ ነክ ያልሆኑ አቅርቦቶችን በተመለከተ አይኦኤም ከአደጋ ስጋት ስራ አመራር ኮሚሽን ጋር እየሰራበት ባለው ዘርፍ ምንም ክምችት በሌለበት ሁኔታ ላይ ነን። ምክንያቱም አጋር ድርጅቶች የነበረን ክምችት በሙሉ አሁን እየተሰጠ ላለው ምላሽ ጥቅም ላይ እየዋለ ነው። ወደፊት ሊፈጠር ለሚችል ነገር ምላሽ ከመስጠት አንጻር ትክክለኛው ነገር ለጎርፍ የበለጠ ተጋላጭ እንደሆኑ በምናውቃቸው አካባቢዎች ክምችት እንዲኖር ማድረግ ነው። ነገር ግን ግብዓቶቹ የሉ በውስን ግብዓቶችን ቢሆን ግን ፈጠራ በማከልና ቅድሚያ የሚሰጣቸውን በመለየት ለተፈናቃዮች ጥያቄ ምላሽ እየሰጡ መሆኑን በኢትዮጵያ የአይኦኤም የአስቸኳይ ጊዜና የቀውስ ማግስት ፕሮግራም አስተባባሪ ኤስቴር ዊዲአስዋ በዚሁ ከአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ጋር ባደረጉት ቃለ ምልልስ አስረድተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተከበራችሁ አድማጮች ከዚህ ከስደተኞችና ከተፈናቃዮች ጋር በተያያዘ የተሰናዱት ዝግጅቶች በርከት ያሉ ናቸው። ሰፋ ያለ ውይይትና ትንታኔም ይዘናል። የግለሰቦችን የህይወት ታሪክም የሚያካፍሉ ዘገባዎች ተሰናድተዋል። ነገና ከዚያ በኋላ ባሉ ዝግጅቶቻችን የምናስደምጣችሁ ይሆናል። አሁን ዝግጅቶቻችንን አጠናቀል እንሰናበታችሁ ጥቂት ደቂቃዎች ቀርተውናል። ነገር ግን ዝግጅቶቻችንን አዳምጣችሁ አስተያየት፣ ጥያቄ ቢኖራችሁ እንዴት ታገኙናላችሁ? በምንስ መልእክቶቻችሁን ታደርሱልናላችሁ?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 በኢንስታግራምና ዩትብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አርያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202235505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን ቪኒውስ ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ በነገራችን ላይ አድማጮች፣ አንድ ማሳሰቢያ ያለን። የዋትሳፕ ቁጥራችን ለመልእክት መላኪያ በጽሁፍ ማለት ነው፣ እንዲሁም በድምጽ መልእክታችሁን ቀርጻችሁ ማስተላለፊያ ነው። አብዛኞቻችሁ ትደውላላችሁ፣ ነገር ግን የተዘጋጀው ለድምፅ መላኪያና ለ ለጽሁፍ መልእክት መቀበያ በመሆኑ አንስተን ልናነጋግራችሁ አልቻልንም። አሊያም ደግሞ ስልክ ቁጥራችሁን ካስቀመጣችሁልን መልሰን ደውለን እናገኛችኋለን። በተጨማሪም ደግሞ ከሰኞ እስከ አርብ ጋቢና ቪኦኤ የተሰኘው የወጣቶች ፕሮግራም ላይ ወጣቶች በጥያቄ እንድትሳተፉ፣ እናንተን በሚመለከቱ ጉዳዮች ላይ እንድትወያዩ ትጋበዛላችሁ። አዳምጣችሁ በዋትሳፕ ቁጥራችን ላይ አስተያየቶቻችሁን አካፍሉን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀ ጠብቆ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ከስቱዲዮ አቀናብራልናለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት የእረቡ መደበኛ መሰናዷችን እንገናኛለን። ለዛሬው ደህና ደሩ። Gidi <laughs> gidi